ዩናይትድ ስቴትስ ደቡብ ሱዳን ከሰሜኗ ተገንጥላ ነፃነቷን እንድታውጅ በአዋላጅነት ከፍተኛ ሚና እንደተጫወተች የአደባባይ ምስጢር ነው። በጎርጎሮሳዊ 2011 ዓ ም ርዕሰ ከተማዋን ጁባ ስታደርግም የአሜሪካን ዶላርና ድጋፍ ጎርፎላታል። ግን ደግሞ እንደ ሀገር ለመራመድ በለጋነቷ ስትውተረተር ተረተር ብዙም መጓዝ ሳትችል ወትሮ በለመደችው የእርስ በርስ ጦርነት አዙሪት ተጠለፈች። ደቡብ ሱዳንን እንደ ሀገር ሲሞሽር የቆየው የዩናይትድ ስቴትስ በተለይም የፕሬዝደንት ባራክ ኦባማ አስተዳደርም በቋፍ የነበረችውን ሰበበኛ ሀገር ችላ ብሏል በሚል ወቀሳ ይሰነዘርበታል። ኦባማ ከሳምንት በፊት አዲስ አበባ ውስጥ የደቡብ ሱዳን ተፋላሚ ኃይሎች በአስቸኳይ ከስምምነት እንዲደርሱ ቀጭን ትዕዛዝ አስተላልፈዋል። ለደቡብ ሱዳን ነጻነት ሲዋጉ አመታት ያሳለፉት የአሁኑ የጁባ ገዢዎች በአንጻሩ ማዕቀብ ሊጣልባቸውን እንደማይገባና በአስቸኳይ የሚባል የሰላም ስምምነትም ሊኖር እንደማይችል ነው የተናገሩት። ይህም እነዚህ ወገኖች ላይ የሚደረገው ግፊት ውጤት ሊያመጣ ይችላሉ ወይ የሚል ጥያቄን አስነስቷል። በምስራቅ አፍሪቃ የልማት በይነ መንግስታት ማለትም ኢጋድ የደቡብ ሱዳንን የሰላም ስምምነት ገቢራዊነት የሚከታተልና የሚያጣራው ዘርፍ ኃላፊ አምባሳደር ተፈራሻውል የተደረጉት ጥረቶች ያስገኟቸውን ውጤቶች ተግባራዊ ወደ ማድረጉ ሲደረስ በፖለቲከኞቹ መካከል መተማመኑ መጥፋቱ ዋና ችግር መሆኑን ነው ያመለከቱት። ለሀገራቸው ሰላም ይፈልጋሉ አይፈልጉም? በሰላም መፍትሄውን መሻት ይፈልጋሉ ወይስ ለአጭር ጊዜ ጥቅም ራሳቸውን ያስገዙ ናቸው። ብሎ መጠየቅ ያስፈልጋል። ምክንያቱም ከአስራ ስምንት ወራት በላይ ብዙ ወረቀቶች እየተፈራረሙ እንደገና በምድር ላይ ሲሆን ሁኔታው እየተካካዱ አስቸግረዋል። አሁን የጦርነቱም ሁኔታ የሀገሩም የኑሮ ውድነት ሁኔታ የህዝቡን መፈናቀል እየተባባሰ ሄዷል። ይህንን ደግሞ ዓለም አቀፍ ህብረተሰቡ በዝምታ ለማለፍ አልፈልግም። አምባሳደር ተፈራ እንደሚሉትም የደቡብ ሱዳንን ሁኔታ በሚመለከት በቀረበው ዘገባ መሰረት አብዛኞቹ የደቡብ ሱዳን መሪዎች ማዕቀብ ሊጣልባቸው የሚችል ናቸው። ይህ እርምጃ ከመወሰዱን በፊት የችግሩ መንስኤዎች እነሱ እንደሆኑ ሁሉ መፍትሔውንም ማምጣቱ በእጃቸው መሆኑን ነው አጽንኦት የሰጡት። የሰላም ስምምነት ላይ እንዲደርሱ ረዥም ጊዜ እንደተጠበቁት ሁሉ እድሉን ካልተጠቀሙበት ግን ዓለም አቀፉ ኅብረተሰብ ሌላ እቅድ እንዳለው ይፋ ማድረጉንም አመልክተዋል። ይሄንን እድል ለመስጠት በትዕግስት ብዙ ነገር ሲካሄድ ከርሟል እና እንደሰማችሁት ፕሬዚደንት ባራክ ኦባማም ባለፈው ጊዜ በዚህ በኢትዮጵያ ጉብኝታቸው ይሄ ነገር ቶሎ መቋጨት አለበት፣ እስካሁን የተደራጀውና የተዘጋጀላቸው የስምምነት ረቂቅ ሁሉም አብረው ሊኖሩት የሚችሉት አይነት ስለሆነ በማይስማሙባቸው ላይ እንደገና ደግሞ መከለስ ካስፈለገ ራሳቸው የተስማሙበት የስምምነቱ ክለሳ ተደርጎ ተቀባይነት ይኖረዋል። ነገር ግን አሁን አንቀበልም የሚል አዝማሚያ ቢኖራቸው ዓለም አቀፉ ህብረተሰብ ሌላ ደግሞ እቅድ አለው ይህን ችግር ለመፍታት። ይህንን እቅድ እርግጥ ይፋ ማድረግ አልተቻለም፣ አይቻልም የእቅዱ ምንነት አልተገለጸም ይበሉ እንጂ ከማዕቀብ የተለየ ሊሆን እንደማይችል ግምታቸውን አልሸሸጉም። ከዋሽንግተን የወጡ የተለያዩ ዘገባዎችም ይህንኑ ነው የሚያጠናክሩት። ከዛሬ ጀምረው አዲስ አበባ ይገባሉ ተብለው የሚጠበቁት የደቡብ ሱዳን ተቀናቃኝ ኃይሎች እስከ ነሐሴ 11 ቀን ድረስ ከስምምነት መድረስ የግድ ይኖርባቸዋል ተብሎም ይጠበቃል። ቀደም ሲል ፕሬዚዳንት ኦባማ ላስተላለፉት ማሳሰቢያ የጁባ ፖለቲከኞች በጎ ምላሽ አለመስጠታቸው ይታወቃል። አምባሳደር ተፈራ እንደሚሉት የሰላሙ እንቅፋት የሆኑት ጥቅማቸው የሚነካው ወገኖች ናቸው። እነዚህ አሁን ስልጣን ላይ ያሉት የዘራፊ ቡድን ነው ባጭሩ እና የራሳቸውን ኪስ ለመሙላት ስለሚፈልጉ ና ከስልጣን ለመራቅ ስለማይሹ ጊዜያዊ አስተዳደራዊ መንግስት ሲቋቋም ቦታ ላይኖራቸው ኖራቸው ይችላል። ሌላው ተቃዋሚው ኃይል አብሮ እንግዲህ የጥምር መንግስት ሊያቋቁም ነው ጊዜያዊም ቢሆን እና ይህን ጊዜ የጥቅማቸው የተነካ ወገኖች ብቻ ናቸው የሚጮሁት እንጂ ለሰላም የሚያስቡት ሲቪሉ ህብረተሰብ፣ የሃይማኖት መሪዎች እና ደግሞ ከነሱም ከመንግስቱ ውስጥ አመለካከታቸው ሰፋ ያለው ጉዳዩን ተቀብለውታል። ፕሬዚደንት ባራክ ኦባማ ባሳሰቡት መሰረት የደቡብ ሱዳን ተቀናቃኝ ኃይሎች በተሰጣቸው የጊዜ ገደብ ወደሚጠበቀው የሰላም ስምምነት ካልመጡ ከመሳሪያ ማዕቀብ አንስቶ የመጓጓዝ እገዳን ያካተተ ማዕቀብና በውጭ ያለ ንብረታቸው እንዳይንቀሳቀስ ማስቆምን የሚያካትት ሰፋ ያለ ቅጣት ይጠብቃቸዋል።